መዝሙር አንድ መቶ አርባ ስምንት ሃሌ ሉያ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማዬ ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሎአልና ሆኑም፣ እርሱም አዘዋልና ተፈጠሩም። የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉምም። እባቦች፣ ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት፣ እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያድርግ አውሎ ነፋስም፣ ተራሮች ኮረብቶችም ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሾችም የሚበሩ ወፎችም የምድር ነገስታት አሕዛብም ሁሉ አለቆች፣ የምድርም ፈራጆች ሁሉ ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሎአልና፣ ምስጋናውን በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል፣ የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ህዝብ ከፍ ከፍ ያደርጋል። ሃሌ